ትላንት ውድ በመንግስታዊው ትግራይ ቴሌቪዥን እና ሌሎች ሬዲዮ ጣቢያዎች በቀጥታ የተላለፈው የህወሀት ባይቶና ሳልሳዊ ወያነ ትግራይ የትግራይ ነፃነት ፓርቲ እና አሲምባ ዲሞክራሲያዊ ፓርቲ የመጀመሪያ የቴሌቪዥን ክርክር መድረክ ዲሞክራሲ፣ የራስ እድል በራስ የመወሰን መብት፣ እንዲሁም የትግራይ መጪ እድል ላይ ትኩረቱ ያደረገ ነበር። ሁሉም ፓርቲዎች በከፍተኛ አመራሮቻቸው የተወከሉበት ይህ ሁለት ሰዓት ተኩል የፈጀው የፓርቲዎች ክርክር አራቱ ተቃዋሚ ፓርቲዎች ከገዢው ህወሀት ጋር እንዲሁም ተቃዋሚዎቹ እርስ በርስ በተለያየ ሀሳብ ዙሪያ የተሟጎቱበት ነበር። የቀጥታ የቴሌቪዥን ክርክር መድረኩ ተሳታፊ የሆነው የታላቋ ትግራይ ብሔራዊ ሸንጎ ባይቶና ህወሀትን በጸረ ዲሞክራሲ የከሰሰ ሲሆን ባለፉት ዓመታት ህወሀት ሲመራው የነበረ መንግስት ነጻ ተቋማት እንዳይፈጠሩ እንቅፋት ሆኖ መቆየቱ እውነተኛ የልማታዊ መንግስት ባህሪ እንደሌለው ገልጾ፣ ባይቶና ለሀገር በቀል እውቀት ቅድሚያ በመስጠት እንደሚሰራ አስታውቋል። በትግራይ ቀጣይ እድል ዙሪያ ባይቶና ትግራይ ከኢትዮጵያ ጋር የሚኖራት ግንኙነት ኮንፌዴሬሽን ይሆናል ሲል በሊቀመንበሩ አቶ ኪዳን አምነ በኩል አስቀምጧል። ብእምነት ባይቶና ትግራይ ካብ ኢትዮጵያ ተዓቢ። በባይቶና እምነት ትግራይ ከኢትዮጵያ ትበልጣለች። ትግራይ ኢትዮጵያን ቀርጻለች። ኢትዮጵያ የቀረጸች ትግራይ ልትገነጠል ሳይሆን ባለችበት ሀገር መሆን አለባት። ሙሉ ነፃነት ሊኖራት ይገባል። ይህ የሚረጋገጠው ደግሞ በኮንፌዴሬሽን ስርዓት ነው። ኮንፌዴራላዊ ስርዓት ውሑስ መፍትሒ ቁልፊ። የባይቶና ሀሳብ ከሳልሳይ የወያነ ትግራይ ና ሌሎች ፓርቲዎች ትችት የቀረበበት ሲሆን ፌዴራላዊ ግንኙነት በቀጥታ ወደ ኮንፌዴሬሽን ማደግ እንደማይችል ኮንፌዴሬሽን የሉዓላዊ ሀገራት ጥምረት መሆኑ ተገልጿል። የባይቶን አመራሮች ይህንን ሲመልሱ ኮንፌዴሬሽን ወደ ፌዴሬሽን አሊያም ነጻ ሀገር ሊመራ የሚችል ድልድይ ነው ሲሉ ሞግተዋል። ህወሀት በበኩሉ ባለፉት ዓመታት ሲከተለው የነበረ ሀሳብ በዲሞክራሲ ተቋማት ግንባታ እንዲሁም የራስ ዕድል በራስ የመወሰን መብት ዙሪያ ተጨባጭ ለውጥ ማስመዝገቡ አንስተዋል። በተቃዋሚ የፖለቲካ ፓርቲዎቹ የቀረበ የትግራይ ህዝብ ትግል ውጤት የሆኑ እድሎች የማባከን ትችት አስተባብለዋል። በቀጣይ የትግራይ ጉዞ ዙሪያም ህብረ ብሔራዊ ፌዴራላዊ ስርዓት የማስቀጠል አቋም ይዘዋል ተደርጓል የህወሀት ማዕከላዊ ኮሚቴ አባል የሆኑት አቶ አማንያል አሰፋ በክርክሩ በመድረኩ አጀንዳ የሆነው የራስ ዕድል በራስ የመወሰን መብት ህወሀት በህገ መንግስት ያረጋገጠው ሲሉ ሞግተዋል። ህዝብ ትግራይ አብ ሕብረ ብሔራዊ ፌዴራሊዝም የትግራይ ህዝብ በህብረ ብሔራዊ ፌዴራላዊ ስርዓት ራሱን ችሎ ራሱን እያስተዳደረ ነው። የራስ ዕድል በራስ የመወሰን መብት አጀንዳ ያደረገውና ህገ መንግስታዊ ዋስትና ያሰጠው ግን ህወሀት ነው። ይህ መሰረት አድርገን ከአህዳዊ ስርዓት ውጭ ከፌዴሬሽን እስከ መገንጠል ያለው ለህዝቦች ጥቅም እስካገኘ ድረስ ድረስ እንጠቀምበታለን። ንህዝቢ ክሳዕ ዘገልገሉ ንጥቀመሎም። በክርክሩ የህወሓት ተወካዮች ሌሎች ፓርቲዎችን ህወሓትን ከመገምገምና ከመተቸት ባለፈ ተጨባጭ አማራጭ ሀሳብ የሌላቸው ሲሉ ተችተዋል። ሳልሳይ ወያነ ትግራይ በበኩሉ ህወሓት የሚከተለው አብዮታዊ ዲሞክራሲ የተባለው ርዕዮት የተማከለ ኢኮኖሚ የፈጠረ ህዝብ ለችግርና ስደት የዳረገ አዲስ አበባን የኢኮኖሚና ፖለቲካ ማዕከል በማድረግ ትግራይን ያገለልና ያደህየ ሲሉ ገልጸውታል። ሳልሳይ ወያነ ትግራይ ሶሻል ዲሞክራሲ ርዕዮተ ዓለም እንደሚከተልና ትግራይ የፖሊሲ ነጻነት እንዲኖራት ህገ መንግስታዊ ማሻሻያ ጭምር እንዲካሄድ እንደሚታገል አስታውቋል። ታውቋል ማዕከሉ ትግራይ አድርጎ ለተጨማሪ ጥቅም ከሌላው ኃይል ጋር እንደሚሰራ የሚገልጸው ሳልሳዩ ወያነ ትግራይ በሌሎች ፓርቲዎች የቀረቡ ፌዴሬሽን፣ ኮንፌዴሬሽን እና ነጻ ሀገር የሚሉ አማራጮች ከጥቅም አንጻር ብቻ በማየት እንደ ስልት እንደሚጠቀማቸው በከፍተኛ አመራሩ አቶ ኃይሉ ከበደ በኩል ገልጿል። መነጽር የምናይበት መነጽር ጥቅም ሊሆን ይገባዋል። ጥቅማችን ለማዳበር ወደ ሁሉም አቅጣጫ እንሄዳለን። ነገር ግን ሁሉም ጥቅም ተደምሮ መምጣት ያለበት ወደ ትግራይ ነው። መልህቁ ትግራይ ያደረገ ፖለቲካ አፍሪካ ማህበራዊ ኢኮኖሚያዊ ለውጥ ላይ ነው መስራት ያለብን። ሀገሪውን ፌዴሬሽን አላማ መሆን የለበትም ማስፈጸሚያ ስልት ነው። ሀገር ፌዴሬሽን አላማ የሆነ መፈጸም ሜላ ጥቅም ወይም ፍላጎት መሰረት ያደረገ ፖለቲካ የትና እንዴት መፈጸም እንደሚችል አላስቀመጣችሁም፣ ህገ መንግስቱን በትክክል አልተረዳችሁም የሚሉ ሀሳቦች ከሌሎች ፓርቲዎች ለሳልሳ የወያነ ትግራይ በጥያቄና ትችት መልክ ቀርበዋል። በቴሌቪዥን ክርክር መድረኩ በአብዛኛው የተለየ ሀሳብ ይዞ የቀረበው የትግራይ ነጻነት ፓርቲ ዋና ግቡ ሉዓላዊት ሀገረ ትግራይ ማቆሙ hasta el cual የዲሞክራሲ ሪዮት ዓለምና ሌሎች ጉዳዮች ከነፃነት በኋላ የሚነሱ ተብለዋል። በፓርቲው የፓርቲው ሊቀመንበር አቶ ግርማይ በረሀ ኣብ መጻኢ ዕድል ንሕና ግልጽ ኢና። በትግራይ መጪ ዕድል እኛ ግልጽ ነን። የትግራይ ህዝብ ሁሉም ሞክሮታል። የተለያየ አይነት ጥምረት ለትግራይ ህዝብ አይመጥነውም እንዳይታይ አድርገውታል። የቀረው ምንድን ነው? በታሪኩ ያየው ሙሉ ሉዓላዊነት፣ ሙሉ ነፃነት። ለዚህ ነው የምንታገለው። ሙሉእ ናጽነት ኢና እንቃለስ። የትግራይ ነፃነት ፓርቲ የተሟላ አላማ የሌለው ነፃነት ከሚለው አንድ ግብ በኋላ ህዝቡን ጨለማ ላይ የሚጥል ተብሎ በህወሀት ተተችቷል። ሌላው የክርክሩ ተሳታፊ አሲምባ ዲሞክራሲያዊ ፓርቲ በበኩሉ ሶሻል ዲሞክራሲ ርዕዮተ ዓለምን እንደሚከተልና ህብረ ብሔራዊ ፌዴራላዊ ስርዓት ለማስቀጠል እንደሚታገል በክርክር መድረኩ አቋሙ አንጸባርቋል። ለዲ ደብሊው ዘገባ ሚሊዮን ኃይለ ስላሴ መቀለ